ሐሙስ ጳጉሜ 4 2013 ዓ ም ምሽት ዝግጅታችን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናምሽ ተዘጋጅተናል። ከእነዚህም መካከል በጭና ከሁለት መቶ በላይ ዜጎች በህወሀት መጨፍጨፋቸውን ነዋሪዎችና ባለሥልጣናት ገልጸዋል። ህወሀት ታጣቂዎች ባላቸው እንደተገደሉባቸው የገለጹ የሰባት ልጆች እናት የሆኑትን ነው የሰማችሁት። በዚህ ዙሪያ ሰፋ ያለ ዘገባ ይኖረናል። ከወቅታዊ ሁኔታ አንጻር ሀገራችን ያለው የኑሮ ውድነት ጫና ይህን እንዲያደርግ አድርጎታልና በቀጣይ ያው ይስተካከላል ብለን እናምናለን። ከመጪው የዘመን መለወጫ በዓል ጋር ተያይዞ በአዲስ አበባ የሚታየውን የዋጋ ንረትም እንቃኛለን። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎችን እንሰማለን። ኤደን ገረመው አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምናመሽታችኋል። በሰሜን ጎንደር ዞን ዳባት ወረዳ በምትገኝ ጭና ተክለ ሃይማኖት በተባለች የገጠር ቀበሌ ውስጥ የህወሀት ታጣቂዎች ከሁለት መቶ በላይ ንጹሐን ዜጎችን መግደላቸውን የኢትዮጵያ መንግስት ተጎጂዎችና የአይን እማኝ መሆናቸውን የገለጹ ነዋሪዎች ተናገሩ። የህወሀት ታጣቂዎች በቀበሌዋ በቆዩባቸው አምስት ቀናት ውስጥ ንጹሐን ሰዎችን ቤት ለቤት እየዞሩ ገድለዋል ሲሉ የዓይን እማኞች መሆናቸውን የገለጹ ነዋሪዎች ተናግረዋል። በሌላ በኩል ሮይተርስና አሶ አሶሽትድ ፕሬስ የትግራይ ኃይሎች ብሎ በጠሯቸውና በኢትዮጵያ መንግስት አሸባሪ ብሎ በሚጠራቸው የህወሀት ታጣቂዎች ባለፉት ቀናት ያጋጠማቸውን ሽንፈት ተከትሎ ከአንድ መቶ ሀያ በላይ ንጹሐን ዜጎች መገደላቸውን የአካባቢው ባለስልጣናትን ጠቅሰው ዘግበዋል። ግድያው ባለፉት አስር ወራት በተካሄደው ጦርነት እጅግ አሰቃቂ ጭፍጨፋ መሆኑንም አሶሽትድ ፕሬስ ገልጿል። ህወሀት ትላንት አመሻሽ ላይ ባወጣው መግለጫ ክሶቹን የተፈበረኩ ክሶች በሚል እንደማይቀበላቸው አስታውቀዋል። የህወሀቱ ቃል አቀባይ አቶ ጌታቸው ረዳ የተፈጸሙት ግፎች በሙሉ ገለልተኛ በሆኑ አካላት እንዲመረመሩና በእኛ ይዞታ ውስጥ ያሉ ቦታዎች በሙሉ ጉዳዩን ማጣራት ለሚፈልጉ መገናኛ ብዙሃን ገለልተኛ የሆነ ምርመራ እንዲያደርጉ ክፍት መሆናቸውን ደግመን ጥሪ እናቀርባለን ብለዋል። ሮይተርስ ሁኔታዎች ከተረጋገጡ የህወሀት ኃይሎች የአማራ ክልልን ከያዙ በኋላ ለመጀመሪያ ጊዜ የተፈጸመ የጅምላ ግድያ ነው ሲል ሁኔታውን ጠቅሶታል። የተባበሩት መንግስታት የሰብአዊ መብት ባለሙያዎች ሰባት ዓመት በሞላው የየመን የእርስ በርስ ጦርነት መካከል ያሉና ሊቋቋሙት በማይችሉት ችግር ውስጥ የተዘፈቁ በሚሊዮኖች የሚቆጠሩ የመናውያንን ዓለም አቀፉ ማህበረሰብ ቸል ብሏቸዋል አሉ። ይህንን ያሉት በተባበሩት መንግስታት ቡድን ውስጥ በየመንና በቀጠናው እጅግ እውቀት ያላቸው ሶስት የተከበሩ ባለሙያዎች ሲሆኑ የተባበሩት መንግስታት የሰብአዊ መብት ምክር ቤት በቀጣዩ ሳምንት በጉዳዩ ላይ ሪፖርት ያቀርባል። የተባበሩት መንግስታት ድርጅት በዚህ ዓመት ብቻ አንድ ሺህ ሁለት መቶ የሚሆኑ ሲቪል የመናውያን ሞተዋል አሊያም ጉዳት ደርሶባቸዋል ሲል አስታውቋል። ይሄ አሀዝም እንደ ኤሮፓያን አቆጣጠር በ2015 ዓ.ም ጦርነቱ ከተጀመረበት ጊዜ አንስቶ የሞቱትና ጉዳት የደረሰባቸውን 20 ሺህ ሰዎችን አይጨምርም። በተጨማሪም የተባበሩት መንግስታት የሰብአዊ ረዳት ቢሮ ሪፖርት 233000 ሰዎች በረሃብ፣ በህመም፣ በጤና አቅርቦት እጥረትና የምጣኔ ሀብት ውድቀት እንዲሁም ሌሎች ቀጥተኛ ባልሆኑ ምክንያቶች ህይወታቸው ማለፉን ገልጿል። እጅግ የተከበሩት ባለሙያው አርዲ ኢምስል ጽሀን ዜጎች በዚህ ግጭት ውስጥ ይበልጡን ወደ ረሀብ፣ ድህነት፣ መከራና ችግር እየዘቀጡ ትልቅ ዋጋ እየከፈሉ ነው ሲሉ ተናግረዋል። የባለሙያዎቹ ቡድን በተባበሩት አረብ ኤሚሬትስና በሳዑዲ አረቢያ የሚደገፈውን የየመንን መንግስትና በኢራን የሚደገፉትን የሁቲ አማጺያንን ለተፈጸሙ እጅግ ብዙ ግፎች ከሷቸዋል ግርፋት፣ የሰዎች መጥፋት፣ አስገድዶ መደፈር፣ በጅምላ መታሰር በሁሉም አካላት የተፈጸሙ ግፎች ናቸው። በተመሳሳይ የተከበሩ ባለሙያ ሳ ፓርኬ በየመን ያለው ሁኔታ ዓለም አቀፍ አጀንዳ መሆን አለበት ያሉ ሲሆን ባለሙያዋ ሊያገግም የማይቻል ጉዳት እየደረሰ ነው፣ ትምህርት፣ ምግብና እንዲሁም የጤና ሽፋንን የተከለከሉ ሕጻናት ወታደሮችን እያየን ነው ብለዋል። በተጨማሪም ከጦርነቱ በፊትም የሴቶች መብት በማይከበርባት የመን አሁን ደግሞ ሁኔታው ከፍቷል ሲሉ አሳስበዋል። ሪፖርቱ በተጨማሪም ካናዳ፣ ፈረንሳይ፣ ኢራን፣ ብሪታንያና ዩናይትድ ስቴትስን ጨምሮ በየመን ጦርነት ላይ ላሉ አካላት የጦር መሳሪያዎችን ሰጣሉ በተባሉ ሀገራቶች ላይ ያልተሟላ ዝርዝርም አውጥቷል። በመጨረሻም ኮቪድ-19 የዩናይትድ ስቴትሱ ፕሬዚዳንት ጆ ባይደን በዋሽንግተን ሰዓት አቆጣጠር ዛሬ ከሰዓት በኋላ በዋይት ሀውስ በሚያደርጉት ንግግር ላይ እየጨመረ የመጣውን የኮቪድ-19 ስርጭት በአስገራሚ መልኩ ለመቆጣጠር የሚረዳ አዲስ መንገዳቸውን ይፋ ያደርጋሉ ተብሎ ይጠበቃል። የዋይት ሀውስ ቃል አቀባይ ጄን ፓስኪ ሮብለት ባደረጉት ንግግር ፕሬዚዳንት ጆ ባይደን ተጨማሪ አሜሪካውያን ክትባት እንዲወስዱ የሚያበረታታና የግሉ ሁሉም ዘርፍ የሚጋብዝ ስድስት መንገዶችን እንደሚያስተዋውቁ ገልጸዋል። የዛሬው የፕሬዝዳንቱ ንግግር በዩናይትድ ስቴትስ ዴልታ የተሰኘው የኮቪድ-19 ወረርሽኝ የሚያዙና ሆስፒታል የሚገቡ ሰዎች እየጨመሩ በመጡበት ሰዓትና አስተዳደሩ ወደ ስልጣን ከመጣበት ከመጀመሪያዎቹ ወራት በኋላ በነበረው ጥረት በተቀዛቀዘበት ሰዓት የመጣ ነው። በአሜሪካ የህጻናት ሕክምና አካዳሚ በአንድ ወር ጊዜ ውስጥ ሰባት መቶ ሀምሳ ሺህ የሚሆኑ ህጻናት በኮቪድ-19 መያያዛቸውና ቁጥሩ እየጨመረ መምጣቱ መውጣቱንም አስታውቋል። አድማጮች ለምሽቱ ያስኩላቸሁ አጫጭር ዜናዎችን እዚህ ነበሩ። ከሐሙስ ምሽት የቀር የጋቢና መሰናዶዎች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ኢትዮሳት ላይ ታገኙናላችሁ። አስተያየት ካላችሁ ደግሞ አት ቪኦኤ አምሃሪክን በመጠቀም በፌስቡክ ገጾቻችን ላይ መልእክቶቻችሁን አድርሱን። አሁን ወደ ቀዳሚው ዝግጅታችን እናልፋለን። በሰሜን ጎንደር ዞን ዳባት ወረዳ ጭና ተክለ ሃይማኖት የተባለች የገጠር ቀበሌ ውስጥ ከ200 በላይ ንጹሐን ዜጎች በህወሀት ታጣቂዎች መገደላቸውን መንግስት ተጎጆችና የአይንማኞች መሆናቸውን የገለጹ ነዋሪዎች ተናገሩ። የህወሀት ታጣቂዎች በቀበሌዋ በቆዩባቸው አምስት ቀናት ውስጥ ንጹሐን ሰዎችን ቤት ለቤት እየዞሩ ገድለዋል ሲሉ የአይንማኞቹ ማኞቹ ተናግረዋል። በሌላ በኩል ሮይተርስና አሶሺኤትድ ፕሬስ የትግራይ ኃይሎች ብለው በጠሯቸውና የኢትዮጵ የኢትዮጵያ መንግስት አሸባሪ ህወሀት ብሎ በሚጠራቸው የህወሀት ታጣቂዎች ባለፉት ቀናት ያጋጠማቸውን ሽንፈት ተከትሎ ከአንድ መቶ በላይ ከ ይቅርታ ከ120 በላይ ንጹሐን ዜጎች መግደላቸውን የአካባቢውን ባለስልጣናት ጠቅሰው ዘግበዋል። ግድያው ባለፉት አስር ወራት በተካሄደው ጦርነት እጅግ አሰቃቂ ጭፍጨፋ መሆኑንም አሶሼትድ ፕሬስ ገልጿል። የህወሓቱ ቃል አቀባይ አቶ ጌታቸው ረዳ ትላንት በትዊተር አማካኝነት ባስተላለፉት መልእክት የተባለውን ውንጀላ አልፈጸምንም ሲሉ አስተባብለዋል። ባህር ዳር የምትገኘው ዘጋቢያችን አስቴር ምስጋናው ነዋሪዎችን ተጎጂዎችንና የአካባቢውን ባለስልጣናት አነጋግራል ሲኖራ ያጠናቀረችውን ዘገባ ከሮይተርስና ከአሶሴትድ ፕሬስ ዘገባ ጋር በማጣበር እንደሚከተለው ታቀርበዋለች። አቶ አትር ሰው ክንዴ የተባሉ ጭና ተክለ ሃይማኖት የተባለች ገጠር ቀበሌ ነዋሪ ሁኔታውን ከመነሻው ለአሜሪካ ድምፅ በስልክ ሲያስረዱ ነሐሴ 24 ለ25 2013 ዓ.ም አጥቢያ የህወሓት ታጣቂዎች በሰሜን ጎንደር ዞን ዳባት ወቅል ንዑስ ወረዳ ጭና ተክለ ሃይማኖት ወደ ተባለች የገጠር ቀበሌ መግባታቸውን ይናገራሉ። በመጀመሪያው አምስት ቀናት ታጣቂዎቹ ጸባቸው ሀገሪቱን ከሚመራው ብልጽግና ፓርቲ ጋር እንጂ ከሰላማዊ ዜጎች ጋር እንዳልሆነ ሲገልጽላቸው እንደቆየ አቶ አትር ሰው ገልጸው፣ ነገር ግን በጦርነቱ እየተሸነፉ ሲመጡ ቤት ለቤት እየዞሩ ንጹሐን ዜጎችን መግደል ጀመሩ ይላሉ። በአንድ ቀን አርባ ሰባት አስከሬኖች ተቀብረዋል። እዚህ ቤተ ክርስቲያን ካልኩሽ ቤተ ክርስቲያን በአጠቃላይ ከመቶ ሀያ በላይ ነው ሲቪሊያን ሙተዋል ተብሎ የሚገመተው እስካሁን ያልተገኙ ደግሞ ቁጥራቸው ወደ ሰላሳ ሰባት የሚሆኑ እስካሁን አልተገኙም። ይሞቱ ይዳኑ ያልታወቀ ማለት ነው። እስካሁን በብዛት የጠፉት ወይ በገደል ተጥለው ይገኛሉ ወይ በሸጡ በወንዙ ምናምን ነው እየተገኙ ያሉት። ህወት ሲነሳም እኛ ችግራችን ከብልጽግና ሰዎች ጋር ነው ነው የሚለው ግን በተግባር ላይ ከህዝብ ጋር ነው ጥላቸው እያደረገ ያለው አልጋ ላይ የነበረን በሽተኛ ሚልኩን ተነስቶ የማያውቅ አልጋ ላይ የነበረን በሽተኛ አቁስ። ዛሬ በጭና ቀበሌ ቤተሰቦቻቸው የተገደሉባቸው የቀበሌዋ ነዋሪዎች በጭና ተክለ ሃይማኖት ቤተ ክርስቲያን ውስጥ በጋራ የለቅሶ ስነስርዓት እንዳከናወኑ በስልክ የገለጹልን አቶ ዘውዱ ክሰድ እርሳቸው በጭፍጨፋው አራት ወንድሞቻቸው እንደተገደሉባቸው ታጣቂዎቹ ንጹሐንን ገድለው ንብረታቸውን ዘርፈውና ከብቶቹንም በመሳሪያ ገድለው እንደሄዱ ጨምረው ገልጸዋል። ሰው ማለት አንድ የት አራት ሰው ጓዴ ለምንድ ነው? በጥይት መጡ፣ ቤታቸውን አስለቀቋቸው። እነሱ ወደ ወንጅ ወጡ። በኋላ ላሙን፣ በሬውን፣ በጉን በሉት፣ ቤቱን አረገፉት። ከዛም በኋላ ደግሞ እነሱ ገድሏቸው ያጠጡ እያበሉ ጠቅፋቸው ከመኖሪያ ቤታቸው የተፈጭፋቸው ካፍ የለ በግ የለ ምንም ነገር የቀረ ነገር የተፈጨፍ ነ ፈረስ እንኳን አይምሩ፣ በቁማም አይምሩ፣ እያውም ውሻው ገደሉ። ሌላዋ የሰባት ልጆቻቸው አባት እንደተገደሉባቸው የሚናገሩት ወይዘሮ ዘውዲቱ ደርጃው ሶስት አስቸጋሪ ቀናትን እንዳሳለፉ ይናገራሉ።

አስራ ሶስት እኩም አድርገው የቤት ንብረት በሙላው ሌላቸውን የሳውሎች እናሳደያውለ ከዛውም ነት አርገው እሱም አስረው ተሸፋሚ ብለው ወስደው አስረው ገደሉት። የት ነው የገደሉት? አቤት የነበረ ይዘውተዱ ወደ ገጅ ነው ያገደሉት። በሰሜን ጎንደር ዞን ዳባት ወረዳ ወቅል ንዑስ ወረዳ አስተዳዳሪ አቶ ካሳ መሸሻ በወረዳው ጭና ተክለ ሃይማኖት፣ የተፈጸመው የዘር ማጽዳት ወንጀል ዳግማዊ ማይካድራ ነው ሲሉ ገልጸውታል። ካህናቶችን፣ ቀዳሾችን፣ እናት የካህንም ሚስት ህፃን የያዘችውን አርሶ አደር ገበሬውን በሬውን አርዶ ሰውየውንም አብሮ አረዱት። አሁን እዚ አካባቢ ያለ አርሶ አደር አንድ ሞት ብቻ አለም። የሞተ የታረደ ብቻ አይደለም። አሁን ድግም ታርዷል። አዝመራው ላይ አስከሬም በአስከሬ ነው ወራሪዋል። መብላትም አይቻል። ከሞት የተረፈው ሰው ለመኖር በምን እንደሚኖር ያስቸግራል። የሚገርምሽ ዶሮ እንኳን ሲታረድ፣ ዶሮ ሲታረድ እግሩም ፍቱት

ሁለቱን ልጆቿን ባሏን ያሉት በራ በግደሉ ነው የተገኘሱ። በዛሬን ቀን ዜና የአንድ ቀበሌ ህዝብ ጭፍጨፋ ተደርጎ እንደማያካድራ ቀጠለ የሚያለቅሰውን እናቶ ትቁጠረው። በአማራ ክልል የዳባት ወረዳ አስተዳዳሪ የሆኑት አቶ ሰውነቱ ባለም ለአሶሺየትድ ፕሬስ ሲናገሩ እስከዛሬ እረቡ ድረስ አንድ መቶ ሀያ ሶስት አስከሬኖች መገኘታቸውን ገልጸው ከዚህም በላይ አስከሬን ሊገኝ እንደሚችል አብራርተዋል። አቶ ሰውነት በተለይ ነሐሴ 29 በጭና ተክለ ሃይማኖት መንደር የደረሰው ጥቃት እጅግ አሰቃቂ ነው ማለታቸውን የገለጸው ፒ ጥቃቱ የኢትዮጵያ መንግስት አሸባሪ የሚለው ህወሀትና በሪፖርቱ ላይ የትግራይ ኃይል ተብሎ የተጠቀሰው ታጣቂ ቡድን ጎንደር ከተማን ለመቆጣጠር ያደረገው ሙከራ በኢትዮጵያ ሰራዊት ከከሸፈ በኋላ እንደጀመረ መናገራቸውን ገልጸዋል። የአካባቢው ነዋሪዎችም የትግራይ ኃይል በንጹሐን ዜጎች ላይ ዝርፊያ፣ የቦምብ ጥቃትና ግድያ መፈጸማቸውን አቶ ሰውነትን ጠቅሶ የዘገበው አሶሽየትድ ፕሬስ በግድያው ሴቶች፣ ህጻናትና የሃይማኖት አባቶች ኢላማ ነበር ማለታቸውንም ዘግቧል። የሰሜን ጎንደር ዞን ጤና ቢሮ ኃላፊ የሆኑት በቅለይት ባረክ ታጣቂዎቹ አሁንም በእርሻዎች መካከል በመደበቃቸው ተጨማሪ ግድያዎች ሊኖሩ እንደሚችሉ በመግለጽ በጥቃቱ የሞቱት ቁጥር እስከ ሁለት መቶ ሊደርስ ይችላል ማለታቸውን ኤፒ ጨምረው ገልጸዋል። በሌላ በኩል የአሜሪካ ድምጽ ያነጋገራቸው አቶ አትርሰው ክንዴ ካለፈው እሁድ ጀምሮ እስከ ዛሬ በየጫካውና በየገደሉ አስከሬን እየሰበሰቡ እንዳሉ ገልጸው የህወሓት ታጣቂዎች የ በቀል እርምጃቸውን በሰባ ዓመት አዛውንትና በታማሚዎች ላይም ሰንዝረዋል ብለዋል። እርዳታ እንዲደረግላቸው ተማጽነዋል። አብዛኛው አሁን እየኖሩ ያሉት የተወሰኑት ፖሊስ ጣቢያ፣ የተወሰኑት ጤና ጣቢያ፣ አንዳንዶቹ ደግሞ ቤተክርስቲያን ነው እየኖሩ ያሉት። ያው ቅርብም ስለሆነ ደግሞ ዘመድ ላይ የተጨመሩ አሉት። የኢትዮጵያን የኑሮ ውድነት አንድ ሰው አራት ሰው አምስት ሰው የማስተናገድ አቅም የለውም። ባል አቅማችን እነዚህ ሰዎች ለተወሰነ ጊዜም ቢሆን ብናግዛቸው እና ብንረዳቸው የተሻለ ነው ነው የምለው። የፌዴራል መንግስቱ የአንድ ወገን የተኩስ አቁም ካደረገ በኋላ ራሱን የትግራይ መንግስት ብሎ በሚጠራው ህወሓት በአማራ ክልል በደብረ ታቦር በነፋስ መውጫ ጋይንት በደባርቅና በዳባት ወረዳዎች ንጹሐን መግደሉንና ንብረት ማውደሙን ወደ ግማሽ ሚሊዮን የሚጠጉ ዜጎችን ማፈናቀሉን በክልሉ ባለስልጣናት እየተወነጀለ ይገኛል። ሆኖም ግን ከሰሞኑ ታጣቂዎቻቸው በአንዳንድ የአማራ ክልል አካባቢዎች ላይ ጥቃት እያካሄዱ እንደሆነና በጦርነት የያዟቸው ቦታዎችም እንዳሉ የሚያምኑት የህወሓት መሪዎች ከንጹሐን ዜጎች ጅምላ ግድያ፣ ከቅርስ ውድመትና ዘረፋ ጋር በተያያዘ እየቀረቡባቸው የሚገኙ ወንጀላዎችን ግን በጥቅሉ አስተባብለዋል። በዚህ ጉዳይ ላይ ህወሀት የሚሰጠውን ምላሽ ለማግኘት ዝግጅት ክፍላችን የተለያዩ ሙከራዎችን እያደረገ ነው። ምላሻቸውን እንዳገኘን ይዘን የምንመለስ ይሆናል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው፣ ባህርዳር። አስቴርን ዘገባ ነበር የተከታተላችሁት። በተያያዘ ዜና የትግራይ ተዋጊዎች 120 ሲቪሎችን በጭና መንደር ገደሉ የሚለውን የሮይተርስ ዘገባ አቶ ጌታቸው ረዳ ትላንት ትዊተር ላይ ባሰፈሩት መልእክት አስተባብለዋል። አቶ ጌታቸው የህወሀት ተዋጊዎች ነሐሴ 26 ና ነሐሴ 27 በዳባት ህዝብ በጅምላ ፈጅተዋል የሚለውን የአማራ ክልል ባለስልጣናት ክስ ተቃውመው በምትኩ የሮይተርስን ዘገባ ጠቅሰው በምዕራብ ትግራይ ህዝብን በጅምላ በመፍጀትና ሴቶችን በመድፈር ክልሉን መልሰው ከሰዋል። ተዋጊዎቻችን ሲቪሎችን ገድለዋል የሚለውን ውንጀላ አጥብቀን እናስተባብላለን። ተፈጽመው ተፈጸሙ የተባሉትን ወንጀሎች በነፃ አካል እንዲመረመሩ እንደገና እንጠይቃለን ይላል የጌታቸው ረዳ የትዊተር መልእክት። በህወሀት በቁጥጥር ስር ባሉ ቦታዎችም ምርመራ እንዲካሄድ እንደሚያመቻቹ ጠቅሰው ያልተረጋገጠ ያሉት ዜና እውነት ሊሆን አይችልም ብለዋል። በተጨማሪም በዳባት ወረዳ በምትገኘው የጭና ቀበሌ ከፍተኛ ቁጥር ያለው አስክሬን በትላንትናው እለት መገኘቱ አሳሳቢ መሆኑን የኢትዮጵያ ሰብአዊ መብት ኮሚሽን ትላንት ባወጣው መግለጫው አመልክቷል። መግለጫው አክሎም የተገደሉትን ሰዎች ቁጥርና ማንነት የሚያጣራ ቡድን ወደ ቦታው እንደሚልክ ጠቅሶ ከጥቃቱ የተረፉ ወገኖች ግን የተገደሉት ሲቪሎች መሆናቸውን መናገራቸውን አመልክቷል። የኢትዮጵያ ሰብአዊ መብት ኮሚሽኑ አያይዞ በክልሉ ከሚደረገው የሰብአዊ መብት ምርመራ ጋር በተያያዘ ወደ ዳባትና ሌሎች በነዋሪዎች ላይ ጉዳት የደረሰባቸው አካባቢዎች መርማሪዎችን የሚልክ መሆኑ በዘገባው ታውቋል። አድማጮች እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። በቀጣይ በኢትዮጵያ ቁጥራቸው እያሻቀበ ያለውን የስራ አጥ ወጣቶችን መጠን ለመቀነስ የሚሰራ አንድ ተቋም ነው የምናስተዋውቃችሁ። የተቋሙን የዳይሬክተር ያናገረው ዮናታን ዘብዲዮስ ደረጃ ዶትኮም ፕሮግራም ዳይሬክተር ሲያም አየለ ጋር ቆይታ አድርጓል። ዳይሬክተሯ ስለ ተቋሙ ከሚያብራሩበት ይጀምራል። ደረጃ ዳትኮም የኢትዮ ጃብስ ዳት ኔት ቢዝነስ ዩኒት ነው። ድርጅታችን እንዳመሰራረት ኢንፎርማይድ ሶሉሽን ይባላል። ኢትዮ ጃብስ አንደኛው ፕሮዳክት ነው። ደረጃ ዳት ኮም ሁለተኛው ፕሮዳክት ነው። ኢትዮ ጃብስ ባለፉት አስራ አምስት ዓመታት በኦንላይን ድረገጽ ስራ ፈላጊው ከቀጣሪ ድርጅቶች ጋር መገናኘት የሚችሉበት መድረክ ነው። ፎከስ የሚያደርገው ኤክስፒሪያንስ ያላቸው ስራ ፈላጊዎች ማለትም ከአምስት ዓመት እና ከዛ በላይ ልምድ ያሉ ስራ ፈላጊ የሚገኝበት ድረገጽ ነው። የዛሬ ኦልሞስት ወደ አምስት አመታት ደረጃ ዳት ካምን እንደ አንድ የቢዝነስ ክፍል ለወጣቶች የመሰረት ነው ነው ።ወጣቶች ስንል እኛ ፎከስ የምናደርገው ዩኒቨርሲቲ ተማሪዎች ነው። ስለዚህ አላማው ምንድነው? ተመራቂ ተማሪዎች ከቅጥር ወደ ስራ አለም በሚሸጋገሩበት ወቅት የሚያጋጥማቸው ብዙ ተግዳሮቶች ይኖራሉ። አንደኛው ለስራው አለም ብቁ ናቸው ወይ የሚለው ነው። በብዙ ቀጣሪ ድርጅቶች ለረጅም አመት ብቁ ባለመሆናቸው ወይም ደግሞ የዜሮ ልምድ ስራ ክፍት የለንም፣ ምክንያቱም ልምድ ከሌላቸው እንዴት እንቀጥራቸዋለን የሚለውን አስተሳሰቦች ለመቀየር እነዚህንም ተማሪዎች ብቁ አድርጎ ከዩኒቨርሲቲ መውጣት የሚችሉበትን አጋጣሚዎች የትሬኒንግ ፕሮግራሞች እየሰራንበት የምንገኘው አንድ ቢዝነስ ክፍል ነው ማለት ነው። ደረጃ ዶትኮም ማሳካት የሚፈልገው ግቡ ምንድን ነው? ግባችን ኢትዮጵያ ውስጥ የወጣት ስርዓት የሚለውን ቁጥር ብቻ መቀነስ ሳይሆን በጣም ትኩረት መሰጠት ያለበት አንድ ተማሪ አምስት አመት ወይም ደግሞ ከዛ በላይ አንድ ዩኒቨርሲቲ ውስጥ አሳልፎ የሚጠብቀው ራሱን መቀየር፣ ቤተሰቦቹን መቀየር ወደአሁኑ ስራ መያዝ ነው አለመያዝ ማለት የኢኮኖሚ ብቻ አይደለም። ብዙ የሳይኮሎጂዊ የሆኑ ሳይኮሎጂክሊ ብዙ ኢፌክቶች አሉት። ሀገራችንንም በጣም ለረጅም አመት የወጣቶች ስራ ማጣት ቁጥር ለብዙ ነገሮች ሲዳርገንም ነበረ። እንዲሁም ወጣቱ ደግሞ ያንን ተስፋ እያጣው የመጣበት ጊዜ ነው እና እኛ የተነሳንበት ዋናው አላማ እንደ ሂውማን ሪሶርስ ማቅረብ የሚችል ድርጅት ከቀጣሪ ምን አይነት ሰውን የላካችሁልኝ? ምንም ምስኪል የለውም። ኮሚኒኬሽን እንኳን እኮ በጣም ማድረግ አልቻለም። ራሱን እንኳን መግለጽ አይችልም የምንባልበት ቦታ ላይ ስንደርስ ቆም ብለን ማሰብ ነበረብን፣ እንደ ድርጅት እና የደረጃ ዳትኳም ዋናው አላማ እንደ ስሙ እንደተረዳከው እነዚህን ተማሪ የሚቀጥሉበትን ስቴፓቸው መንገዳቸውን የሚፈልጉበት ቀጣሪ ድርጅቶችም ደግሞ የአቀጣጠር ስልታቸውን ልምድ ላይ ፎከስ ብቻ ያደረገ ሳይሆን ወጣቱን እድል የሚሰጡበትና የስራ ፈጠራን ሞር መጨመር የሚችሉበት ፕላትፎርም ነው። እንግዲህ ስለዚህ የተለያዩ የትሬኒንግ ፕሮግራሞች አሉ፣ በዚህ ድርጅት ውስጥ የሚካሄዱ። ከሁሉም ዩኒቨርሲቲዎች ጋር ኦልሞስት አብረን እንሰራለን፣ ከተለያዩ የመንግስት አጋራት ጋር የስራ እድ ፈጠራ ኮሚሽን፣ የትምህርት ሚኒስቴር፣ የሰራተኛና ና ማህበራዊ እንዲሁም ማስተርካርድ ፋውንዴሽን ይህንን ፕሮግራሞችና ና ብዙ ተማሪ ማሰልጠን ና የሚያስፈልጋቸውን ሰፖርት ላ ማድረግ እንድንችል ያደረግንበት ያለ ፕሮግራም ነው ማለት ነው። ዜናዎች የቃለ ምልልሱን ሙሉን በድረገጻችን ላይ ታገኙታላችሁ። ከሁለት ቀን በኋላ የሚከበረውን የዘመን መለወጫ በዓልን ጨምሮ ሌሎች በዓላት ሲቃረቡ ግብይቶች እየተሟሟቁ ይሄዳሉ። በዘንድሮ የአዲስ ዓመት ግብይት ጋር በተያያዘ በርካታ ቁሳቁሶች ላይ ከፍተኛ የዋጋ ጭማሪ መኖሩን በኤግዚቢሽን መካከልና በሌሎች የገበያ ስፍራዎች የበዓል ግብይት እየፈጸሙ ያገኘ ናቸው የአዲስ አበባ ነዋሪዎች ገልጸውልናል። ኬኔዲ አባተ ሁኔታውን ቃኝቷል። በዓላት ሰሞን ከወትረው በተለየ መልኩ የሚጨምረውን የግብይት እንቅስቃሴ ለማቀላጠፍ በአዲስ አበባ ጊዜያዊ የግብይት ማዕከላትን ማዘጋጀት እየተለመደ ነው። በዚህ ረገድ በኤግዚቢሽን ማዕከል የሚዘጋጀው የንግድ ባዛር በዋነኛነት ይጠቀሳል። የ2014 አዲስ አመትን ምክንያት በማድረግም በማዕከሉ ከነሐሴ 15 ጀምሮ በተከፈተ የእንቁጣጣሽ ኤክስፖ ደማቅ ግብይት እየተካሄደ ይገኛል። ኤክስፖ ሊጠናቀቅ ጥቂት ቀናት ሲቀሩት ጳጉሜ 3 በስፍራው በመገኘት ባደረግኩት ቅኝት እንደ ወትሮው ሁሉ በርካታ ሸማቾች ማዕከሉን ሲጎበኙ ተመልክቻለሁ ከጎብኚዎች መካከል የሆኑት ወጣት ኤርሚያስ ሀይለ ማርያም ና ነጻነት ሞላ ለመሸመት ያቀዷቸውን ቁሳቁሶች በማዕከሉ ማግኘት ቢችሉም ከጠበቁት በላይ የሆነባቸው የዋጋ ንረት ግን በእቅዳቸው እንዳይመሩ እንዳደረጋቸው ይገልጻሉ በዘንድሮ ባለው የ2014 የእንቁጣጣሽ የባዛር የገበያው ትንሽ ከአምናው ትንሽ የጨመረበት ሁኔታዎች አሉ ብዙ ነው የመጣሁት ስመጣ ከቤት የገዛሁት ደግሞ ያው እንዳሰብኩት አይደለም። እናም ያው በቻልነው አቅም ለራሳችን የሚመጠንን ነገር ገዝተናል። ከወቅታዊ ሁኔታ አንጻር ሀገራችን ያለው የኑሮ ውድነት ጫና ይህን እንዲያደርግ አድርጎታልና በቀጣይ ያው ይስተካከላል ብለን እናምናለን። ደስ ይላል ያለው ነገር ያው ለበዓል የሚሆን ነገር የተሻለ ከውጭ ቅናሽ የሚሆን ነገር ለማግኘት የመጣ ነው። ዋጋው አንዳንድ ቦታ ከፍ ያለ ነው፣ አንዳንድ ቦታ ደግሞ ኖርማል ነው። ደስ ይላል ግን ያው በፊቱ አንጻር ያው ዋጋ ጭማሬ አለ። በጣም መግዛት ፈልገን ያልገዛ ነው ነገር ያው ብዙ የሀገር ባህል ልብሶች ትንሽ ውድድ ይላሉ። መልእክት አዘል ህትመት ያረፈባቸው ቲሸርቶችን እንዲሁም ሌሎች ባህላዊ አልባሳትን በማዕከሉ በተከራየው ጊዜያዊ ሱቅ ለሽያጭ ይዞ የቀረበው ኢዮብ ዳምጠው በማዕከሉ ስላለው የግብይት እንቅስቃሴ ይህን ይላል። የገበያ ሁኔታ አሁን ባለው የአገሪቷ ወቅታዊ ሁኔታ ወይም ደግሞ በባለፈው ዓመት ኮሮና ወይም ደግሞ ኮቪድ በምንለው ምክንያት የተቀዛቀዘ ነበር እና አሁን ኤግዚቢሽን እራሱ ስንገባ በጣም ሰው ፈርቶ ነበር። የገበያ ሁኔታ ይቀዛቀዛል፣ አይቀዛቀዝም የሚለውን ነገር አይቶም ማለት ነው እና በተወሰነ መልኩ ደግሞ የእቃ ዋጋ ትንሽ የመጨመር ሁኔታ አሳይቷል። የቦታው ቦታው ኪራይም አሁን እንደ በፊቱ አይደለም ካለው አንፃር ያው ከስተመሩ ዋጋም እንደዚህ እንደዚህ ነው ምናምን ብለን በማሳመን ነው እየሸጥ ነው ያለ ነው እና ካለው አንፃር ስታየው የገበያ ሁኔታ በጣም አሪፍ ነው ያለው። ከኤግዚቢሽን ማዕከል በመቀጠል የበግ ገበያን ለመቃኘት ግብይቱ በብዛት ወደሚፈጸምበት ላምበረት አካባቢ ወደሚገኝ የበግ ገበያ መራሁ። በስፍራው ከፍተኛ የበግና የፍየል አቅርቦት ቢኖርም ሸማቾች ግን ብዙም አይታዩም። ሆኖም ካገኘኋቸው ጥቂት ለሸመታ የመጡ ግለሰቦች አንዱ የሆኑት አቶ ኤልያስ ታደሰ ዋጋው ሊያስደፍራቸው እንዳልቻለ ይናገራሉ። እንግዲህ እንደምታውቀው በዓሉ እየደረሰ ነው እና ይህ እዚህ የበግ ተራ ፍየልም ከተገኘ ወይ በግም ከተገኘ ለመግዛት ነበር ሀሳቤ። ግን ያው ትንሽ ዋጋ ጭማሪ ስለታየ እስቲ እንግዲህ ምናልባት ደግሞ ጠጋ ሲል ቀኑ ይሻል ሊሆን በሚል ዝም ብዬ ጠይቄ ተመልሻሉ ሳልገዛ ማለት ነው። አሁን ድሮ በ4ሺ 5ሺ የምታገኘው አሁን 7ሺ 500 እስከ 11ሺ ይሄዳል ፍየል። ከበግ ነጋዴዎች መካከል አንዱ የሆኑትን አቶ ወልዴ ገላውን የበግ ዋጋ ለምን እንደጨመረ ጠየቅኳቸው። የበግ ገበያ ያው በዘንድሮ እንትን ይጨምሯል። ከመለስተኛ እስከ አምስት ሺህ እስከ አራት ሺህ አምስት መቶ ደና በግ የተባለ ነገር እስከ አስር ሺህ እዛ በላይም ደግሞ እስከ አስራ አምስት ሺህ የገባበት ሁኔታ አለ። የሚመጣበት ከገበሬው ነው። ዋጋ ብዙ ጊዜ የጨመረ ከገበሬው ተነስቶ ደግሞ ከዚህ የሚመጣበት ትራንስፖርትና የተለያየ ብዙ ነገሮች አሉ። መነሻ እስከ መድረሻው መጓጓዣ አለው ብዙ ነገር ያም ታሳቢ ሆኖ የሚበላ ሳሩ ውድ ነው። አንድ ቦንዳ አርባ ብር ምናምን የነበረው አሁን በሁለት መቶ ብር ነው አንድ ቦንዳ የሚያዘው። በመቀጠል በሾላ ገበያ በመገኘት የዶሮ ግብይትን የተመለከትኩ ሲሆን የዶሮ ዋጋ ከበፊቱ ብዙ ልዩነት እንደሌለው ግዢ ፈጽሞ ሲመለስ ያናገርኩት ወጣት ሙሉ ጌታ አባት አጫውቶኛል። የዶሮ ገበያ ከምራው ጋር ተመሳሳይ ነው። ተመሳሳይ ምንም ልዩነት የለውም። ነገና ወደ ነው በአዲስ አበባ የበዓል ግብይት በአብዛኛው በዋጋ ንረት ታጅቦ በመ ካሄድ ላይ ነው። በተጠናቀቀው የነሐሴ ወር የነበረው አጠቃላይ የምግብ ዋጋ ግሽበት ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ37 ነጥብ ስድስት በመቶ ጭማሪ ሲያሳይ አጠቃላይ የዋጋ ግሽበት ደግሞ በ30 ነጥብ አራት በመቶ ከፍ ማለቱን የማዕከላዊ ስታትስቲክስ መረጃ ያመለክታል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አድማጮች ለምሽት የያዝናቸው ፕሮግራሞች ተጠናቀቁ። አብረናቸው አመሸነው። ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረና፣ እኔ ሳስተናግዳቸው ያመሸሁት ስመኝሽ የቆየ ነበር። አስተያየት ካላችሁ በፌስቡክ እና በትዊተር ገጻችን አት ቪኦኤ አምሃሪክ ሊያደርሱን። አሁን በጀመር ነው የበዓል ዜማ እንሰነባበታለን። የነገ ሰው ይበለን። መልካም ምሽት።